በአየር ንብረት ለውጥ ሳቢያ በሚከሰት ችግር አፍሪካውያኑ ሴቶች ዋነኞቹ ተጠቂ መሆናቸውን የሚገልጹት በዩኔስኮ የአፍሪካ ቡድን ሊቀመንበርና በፈረንሳይ የሩዋንዳ አምባሳደር ጃክ ካባሌ ናቸው። ሴቶች በአየር ንብረት ለውጥ በቀዳሚነት ተጠቂዎቹ እነሱ ናቸው። በመሆኑ በአየር ንብረት ለውጥ የአመለካከት ለውጥ እንዲመጣ በማድረግ ረገዱም ከፍተኛ ሚና ያላቸው እነሱ ናቸው። በአፈር መሸርሸር ቀዳሚ ተጎጂዎቹ ሴቶች ናቸው። በጦርነትም እንዲሁ በቀዳሚነት ተጎጂዎቹ ሴቶች ናቸው። የአየር ንብረት ለውጥን አስመልክተን በምናደርገው እንቅስቃሴ ላይ በዋነኝነት ማንቀሳቀስ የምንችለው ሴቶቹን በጉዳዩ ላይ ማሳተፍ ስንችል ነው። በአፍሪካ ዋነኛ በሆኑ ችግሮች ላይ የሴቶች ድምፅ ያለመሰማት ችግሮች እንዲባባሱ ማድረጉን የሚጠቅሱት የጉባኤው ተሳታፊ የሆኑት ጋቦናዊቷ ሚስስ ዶንግ ተከታዩን እንዲህ ይላሉ። ሴቶች ምንጊዜ ቢሆን በአካባቢ ጉዳይ ላይ ዋነኛ ሚና አላቸው። ነገር ግን ምንጊዜም ቢሆን ድምጻቸው ተሰሜነት አያገኝም። ድምጻቸውንም ማንም ከጉዳይ አይቆጥረውም። በመሆኑም ይህ መሰሉ ጉባኤ በአካባቢ ጉዳይ ላይ ሴቶች እንዲናገሩ ድል የሚሰጥ ነው። ድምጻቸውንም ትኩረት በሚያስገኝ ደረጃ የሚያሰማ ነው። በፖለቲካ በኢኮኖሚያዊና በማህበራዊ በሆኑ ጉዳዮች አብዛኞቹ የወንዶች የበላይነት በነገሰባት አፍሪካ የአፍሪካ ሴቶች ወደ ውሳኔ ሰጭነት ባልመጡበት ሁኔታ በአካባቢ ጥበቃ ዙሪያ ምን ተጨባጭ ለውጥ ሊያመጡ ይችላሉ ስል በዩኔስኮ የማሊ ሉክ ለሆኑት ለፋቲማታ ካማራ ላቀረብኩላቸው ጥያቄ ይህ ትልቅ ችግር ነው። ምክንያቱም አፍሪካውያን ሴቶች የሚገኙበት አጠቃላይ ሁኔታ ለረጅም ዘመ ዘመናት ያልተለወጠ ነው። ስለዚህም ለውጥ ለማምጣት አንዳንድ ሀገራት ሕጋቸውን በብሔራዊ ደረጃ መለወጥ ከቻሉ ነው። ለዚህም በመጀመሪያም ወጣት ሴቶችን በአካባቢ ጉዳዮች ላይ ማስተማር አለባቸው። ቀጥሎም ሁሉም የአፍሪካ ሀገራት በጋራ መነሳት ሲችሉ ነው። ምክንያቱም የአፍሪካ ሴቶች ሁኔታ ከአውሮፓ ሴቶች የተለየ ነው። እርግጥ ነው ያንን ችግር ለመፍታት ረጅም ጊዜ ይወስዳል። ይሁን እንጂ ጊዜም ወስዶ ቢሆን ለውጥ መምጣቱ አይቀርም። አፍሪካውያን ሴቶች በቤት ውስጥ ስራም ሆነ ለቤተሰቦቻቸው የገቢ ምንጭ ሲሉ የማገዶ እንጨትና ከሰልን የሚጠቀሙበት መንገድ በአካባቢ ላይ የሚፈጥረው አሉታዊ ተጽዕኖ የጎላ መሆኑ ይነገራል። እነዚህን ለማስቀረጥ ታዲያ በታዳሽ ኃይሎች መተ ካ አጽንኦት ይሰጠዋል። ለአፍሪካውያኑ ሴቶች ዘመናዊውን አሰራር ዘዴ ለማላመድ የዓለም አቀፍ ድርጅቶች ሚና የጎላ መሆኑን የሚናገረው ካሜሮናዊው ኤቦሃ ኤቦንጌ ነው። እንደ ዩኔስኮ ያሉ አለም አቀፍ ተቋማት በሴቶች ዙሪያ የሚሰሩትን ተግባር መቀጠል ይኖርባቸዋል። እንዴት አይነት ዘዴ መጠቀም እንዳለባቸውም ሊነግሯቸው የሚገባው በራሳቸው አፍ መፍቻ ቋንቋ መሆን ይገባዋል። ምክንያቱም አብዛኞቹ ሴቶች ወደ ትምህርት ቤት ገብተው እንግሊዝኛ ወይም ፈረንሳይኛ ቋንቋ የተማሩ አይደሉም። ትምህርት ቤቶቹም ቢሆኑ በአቅራቢያቸው የሚገኙ አይደሉም። እንዴት በተሻለ መንገድ አካባቢ መጠበ እንደሚቻል ሊያስረዷቸው የሚችሉት በራሳቸው ቋንቋ ሲሆን በደንብ ሊረዱት ይችላል። ያም ሲሆን ነው ምን እየተካሄደ መሆኑን መረዳት የሚችሉት። 64 በመቶ የሆነው የፓርላማ መቀመጫዎች በሴቶች የተያዘበት የሩዋንዳ ፓርላማ ለሌሎች የአፍሪካ ሀገራት ሴቶች ወደ ውሳኔ ሰጭነት በማምጣት በአካባቢ ጥበቃ ላይ አህጉሪቱ እምርታን የሚያሳይ ለውጥ ማምጣት እንደሚያስችል የሩዋንዳው አምባሳደር የሚያስረዱት፣ በፖለቲካው እንዳብነት ሀገሬ ማቅረብ እችላለሁኝ። ዛሬ ላይ በሩዋንዳ ሴቶች በውሳኔ ሰጭነት ቦታ ላይ ይገኛሉ። ፓርላማው በዓለም ደረጃ በርካታ ሴቶች መቀመጫ ያገኙበት ፓርላማ ነው። በርካታ ሴት ሚኒስትሮችም አሉን። የሴቶች ውሳኔ ሰጭነት መጉላት ሩዋንዳውያንን ህይወት እየቀየረ ይገኛል። ለሴቶች ሚና እውቅና ከሰጠን አፍሪካ የተሻለች ትሆናለች። በአካባቢ ጥበቃ የሚጠበቅብንን ስራ መስራት እንችላለን። ይህ በሩዋንዳ የሴቶች በውሳኔ ሰጭነት ላይ ጎልቶ መምጣት በአየር ንብረት ለውጥ፣ በረሃብና በስደት፣ በእርስ በርስ ጦርነትና በመልካም አስተዳደር እጦት ለምትንገላታው አፍሪካ ሌላ አማራጭ ይሆን? ለዶችቬሌ ሬዲዮ ለተጠናቀረው ዘገባ ሃይማኖት ጥሩረነኝ ከፈረንሳይ ፓሪስ